Voice of America! የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኔ 19 በሰጠው መግለጫ ድምፅ ከተሰጠባቸው የምርጫ ክልሎች አብዛኛው በምርጫ ሕጉ መሰረት ዛሬ ውጤት ይፋ ማድረግ ቢጠበቅባቸውም እስካሁን ውጤት ይፋ ያደረጉት ግማሽ ያህሉ ብቻ እንደሆኑ አስታውቋል። የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ እንዳሉት በጸጥታ በቁሳቁስ እጥረትና መሰል ችግሮች ከታገዱት ውጭ ምርጫው ከተካሄደባቸው አራት መቶ አርባ የምርጫ ክልሎች ውጤት ያሳወቁት ሁለት መቶ ሀያ አንድ ናቸው። ያደረግንባቸው ምርጫ ክልሎች በአጠቃላይ ከታገዱት ውጭ ያሉት አራት መቶ አርባ የሆኑ የተወካዮች ምክር ቤት መቀመጫዎች ላይ ነበረ። ስለዚህ ከሰኞ ውጭ ያለውን ቀን ብንቆጥር ዛሬ አምስተኛ ቀን ነው። ስለዚህ ዛሬ በምርጫ ክልል ደረጃ ያሉ ውጤቶችን እያጠቃለሉ የመለጠፍ ስራ መጠናቀቅ ያለበት ቀን ነው ማለት ነው። በዛ መሰረት ቼክ ስናደርግ ቆይተናል። ወደ ሁለት መቶ ሀያ አንድ የሚሆኑ የምርጫ ክልሎች ውጤቶቻቸውን የምርጫ ክልሎቻቸው ቢሮዎች ላይ ለጥፈዋል። ይህንን ውጤት አሳውቀው እንግዲህ ወደ እኛ እየመጡ ነው ማለት ነው። እስካሁን ደስ አይ ቲንክ ሰባት ወይም ስምንት የሚሆኑ በቦርዱ ደረጃ ያለምንም ችግር ሰርቲፊኬሽን የተሰጣቸው ምርጫ ክልሎች አሉ። ውጤት ካሳወቁት የምርጫ ክልሎች መካከል አንድ መቶ ሀያ አምስቱ በኦሮሚያ ክልል የሚገኙ ሲሆን ምርጫው ከተካሄደባቸው አንድ መቶ ሀያ አምስት የምርጫ ክልሎች በአርባዎች የሚቆጠሩ ክልሎችን ውጤት ያሳወቀው አማራ ክልል ወደ ኋላ መቅረቱ ተገልጿል። ለዚህም የትራንስፖርት ችግር፣ በጣቢያ ደረጃ ቆጠራ በጊዜ አለመጨረስ፣ እንዲሁም የተጠናቀቁ ቆጠራዎችን የማጣራት ሂደት በምክንያትነት የተነሱ ነጥቦች ናቸው ናቸው በአዲስ አበባ ከ23 የምርጫ ክልሎች የአስሩ ውጤት መታወቁም ነው የተገለጸው በድምጽ መስጫ ወረቀቶች እጥረት ምክንያት የድምጽ መስጠት ሂደቱ ሰኔ 14 ተቋርጦባቸው በሁለተኛው ቀን ሰኔ 15ም ሂደቱ የቀጠለባቸውን የሲዳማና የጋምቤላ ምርጫ ክልሎችን ጨምሮ ሁሉም ምርጫው የተካሄደባቸው ክልሎች እስከ ነገ ውጤት ማሳወቅ እንደሚጠበቅባቸው በመግለጫው ተጠቅሷል በፖለቲካ ፓርቲዎች በርካታ ቤቱታዎች መቅረባቸውንም ያነሱት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ፓርቲዎቹ አቤቱታቸውን በሁለት ቀናት ውስጥ በጽሑፍ እንዲያሳውቁ ጠይቀዋል። የፖለቲካ ፓርቲዎችን አቤቱታ አስመልክቶ በጣም ብዙ አቤቱታዎች ቀርበውልናል። ቦርዱ ትላንትና እና ከትላንት ወዲያ ለመመርመር ጥረት ሲያደርግ ያጋጠመው አንደኛው ችግር አቤቱታዎቹ በጣም የተቆራረጡና በአንድ ምርጫ ክልል ተሰብስበው የመጡ ባለመሆናቸው አንደኛ አቤቱታዎቹን ማግኒቲዩድ መጠን ምን አይነት ነው? ምን አይነት ጥልቅ ነው? ምርጫ ሂደቱ ላይስ በተወሰነ ደረጃ ኢሬጉላሪቲዎች ያሉበት የምርጫ ሂደት ላይስ ምን አይነት ተጽዕኖ ያመጣል የሚለውን ለመለየት አስቸግሮታል። ስለዚህ ሁሉም ፓርቲዎች በየተወዳደሩባቸው ምርጫ ጣቢያዎች እና ምርጫ ክልሎች ላይ ያጋጠማቸውን አቤቱታ በጽሁፍ ምን ምን መስፈርቶችን መያዝ እንዳለበት አንድ ጊዜ አጠቃለው እንዲያቀርቡልን በሁለት ቀን ውስጥ ጠይቀናል። አቤቱታ የቀረበባቸው ምርጫ ክልሎች ጉዳይ አብዛኛው ከውጤት ጋር እንደሚገናኙ የተናገሩት የኮሚኒኬሽን ኃላፊዋ ቦርዱ አቤቱታዎቹን መርምሮ አስቸኳይ ውሳኔ እንደሚሰጥም ገልጸዋል። ሌላው ሶሊያና ሽመልስ በዛሬው መግለጫቸው ያነሱት ነጥብ በደቡብ ክልል በሚገኘው የቁጫ ምርጫ ክልል ሂደቱን የሚያስተጓጉሉ ችግሮች ተከስተዋል በሚል የድምጽ ቆጠራ እንዲቋረጥ ቦርዱ መወሰኑን ነው ቦርዱ ሰዎቹ ከሰዓት ላይ ባደረገው ውይይት በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በቁጫ ምርጫ ክልል ውስጥ ሲደረግ የነበረው ቆጠራ እንዲቆም ወስኗል። ይሄ እንግዲህ በጣም ከፍተኛ አቤቱታ ሲቀርብባቸው ከነበሩ ቦታዎች አንዱ ነው። ቁጫ ምርጫ ጣቢያዎች ላይ የተለያዩ ተከሰቱ የሚባሉ ነገሮች ነበሩ። ከዛ አሁን ምርጫ ክልል ላይ ደግሞ አስፈጻሚዎችም የደህንነት ስጋት በጣም ከፍተኛ ሁኔታ አለብን የሚል ባለፉት ቀናትም በከፍተኛ ሁኔታ ሲደርስ የነበረ አቤቱታ ነበር። ግን ዛሬ ደግሞ በተለየ ሁኔታ የጸጥታ ችግርም አብሮ ተቀላቅሎበት ከፍተኛ የጸጥታ ችግር መኖሩንም ስለተረጋገጠ ይሄ ነገር እስኪጣራ ድረስ ቦርዱ በቁጫ የምርጫ ክልል ደረጃ የሚደረገው ታቢሌሽን የውጤት ድመራና ቆጠራ እንዲቆም ወስኗል። በድሬዳዋ ከተማ መስተዳደር በስድስት የምርጫ ጣቢያዎች ለክልል ምክር ቤት ድምፅ መስጫ ወረቀቶች ባለመድረሳቸው የድምፅ መስጠት ሂደት እንዳልተከናወነባቸው ቦርዱ ዛሬ ሪፖርት የደረሰው ቢሆንም በእነዚህ ጣቢያዎች የሚወዳደረው አንድ ፓርቲ ብቻ በመሆኑ በቀጣይ ድምፅ እንዳይሰጥ መወሰኑን ሶሊያናሽ መልስ ገልጸዋል። በአንድ የምርጫ ጣቢያ ግን ለፌዴራል ምክር ቤትም ድምፅ እንዳልተሰጠና አጠቃላይ ውጤቱ ታይቶ በቦርድ ውሳኔ እንደሚተላለፍም ነው የተናገሩት። ምርጫ ቦርድ ምርጫው ከተካሄደ በኋላ ባሉት አስር ቀናት ጊዜያዊ ውጤት ማሳወቅ የሚጠበቅበት ሲሆን አስገዳጅ ሁኔታዎች ከተከሰቱ ደግሞ ውጤቱን በሀያ ቀናት ውስጥ ማሳወቅ እንዳለበት የምርጫ ሕጉ ይደነግጋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ